በኮንሶ ዞን በሰገን ዙሪያ ወረዳ ሰገን ከተማ ባለፈው ቅዳሜ በተፈጸመ ጥቃት ሶስት የማህበረሰብ አባላትን ጨምሮ ስምንት ሰዎች ማንነታቸው ባልታወቁ የታጠቁ ግለሰቦች መገደላቸውን የወረዳ አስተዳደር ለአሜሪካ ድምፅ አስታውቋል። በአካባቢው ከፍተኛ የጸጥታ ችግር መኖሩን የገለጹት የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው ጥቃት አድራሾቹ ከአጎራባቹ የደራሼ ወረዳ የሄዱ መሆናቸውን ጠቁመው በዞኑ መንግስት የሚደገፉ ናቸው መባሉን ሐሰት ነው ሲሉ አጣጥለዋል። የአሜሪካ ድምጽ ያነጋገራቸው የሰገን ከተማ ነዋሪዎች በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ገልጸው አሁንም በከፍተኛ ስጋት ውስጥ መሆናቸውን አመልክተዋል። በጥቃቱ የሞቱ ሰዎችን አስከሬን ለሁለት ቀን ማንሳት አለመቻላቸውን የተናገሩት ነዋሪዎቹ ለክልሉ አስተዳደርና ለፌዴራሉ መንግስት የጸጥታ ኃይሎች ሊደርሱልን ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅተዋል። በደቡብ ኢትዮጵያ ክልል ኮንቶ ዞን ሰገን ዙሪያ ወረዳ በሰገን ከተማ ባለፈው ቅዳሜ ናሴ 11 ቀን 2016 ዓ ም ማንነታቸው ባልታወቁ ታጣቂዎች ተፈጸመ በተባለ ጥቃት የ11 ሰዎች ህይወት ማለፉንና ከፍተኛ የንብረት ጉዳት መድረሱን የሰገን ዙሪያ ወረዳ አስተዳዳሪ አቶ ኡርማለ ጋንደም ለአሜሪካ ድምጽ በስልክ አስታውቀዋል። የተደራጀ ኃይል ከመሆኑ ተነሳ በማንነት ላይ በተቃጣ መንገድ እንግዲህ ሶስት የታወቁ የፖሊስ አባላት ተሰውተዋል። ነዋሪዎችን በከተማ ላይ ለይቶ ወደ አስራ አንድ ሰዎች በቤታቸው ላይ በር እየከፈቱበት የረሸሉና የገደሉበት ሁነታዎች አሉ። አቶ ርማለ አስራ አንድ ስብል ሰዎች እና ስድስት የፖሊስ አባላት በታጣቂዎች ታግቶ መወሰዳቸውን እንዲሁም አስራ አንድ የመንግስት መስሪያ ቤቶች መቃጠላቸውና ሌሎችን መዘረፋቸውን ገልጿል። በአሁኑ ሰዓት ታጣቂ ቡድን የሰገን ከተማን ተቆጣጥሮ ይገኛል ያሉት የሰገን ዙሪያ ወረዳም አስተዳዳሪ አቶ ኦርማለ ህዝቡም በከባድ የደህንነት ስጋት ውስጥ መሆኑና አብዛኞቹ ነዋሪዎችም ወደ ሌሎች ቀበሌዎችና አካባቢዎች መሸሻቸውን አስረድተዋል። ከ2011 ዓ ም ጀምሮ በአካባቢው የቆየ የጸጥታ ችግር መኖሩን ያወሱት አቶ ኦርማለም በተለይም የጎማይደ ልዩ ወረዳን በኃይል እናደራጃለን ሲሉ ነበረ ባሏቸው ወገኖች እንደሚፈጠረ ገለጹት ሁከትም በቀጠናው ለአመታት መዝለቁም ተናግሯል። አቶ ኡርማሌ እንደምሉት ለሰገነ ከተማው ጥቃት የጋርዱላ ዞን ደራሼ ልዩ ወረዳ ባለስልጣናትን ተጠያቂ አድርገዋል። ታፍኖ እውነታቸው ያልታወቁ የፖሊስ አባላት ስድስት አባል አለ። ይህ ብቻ ሳይሆን ደግሞ ሲቪል የሆኑ የከተማ ነዋሪዎችና ነጋዴዎች ታግቶ ያልታወቁ ወደ አስራ አንድ ሰዎች አሉ። እስካሁን የመንግስት መዋቅር ከቀጠናው ላይ ገብቶ ስላልተቆጣጠረ እነዚህ ሰዎች በህይወት ይኑሩ አይኑሩ የምናውቀው ነገር የለም። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን የአቶ ኡርማሌን ክስ ሀሰት ነው ስሉ አይቀበሉትም በአካባቢው ከፍተኛ ጸጥታ ችግር መኖሩን እንደሚያውቁት ያልሸሸጉት አቶ ብርሃኑም ጥቃት አድራሾችም በዚያው በኮንሶ ዞን ሰገን ዙሪያ ወረዳ ያሉ እንጂ ከጋርዱላ ዞን ድራሸል ወረዳ ጋር አይገናኝም ሲሉ ክሱን አስተባብለዋል። ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። በዚህ ችግር ውስጥ በእኛ በኩል የተሳተፈ አካል ካለ እርምጃ እንወስዳለን። እኛ በእርግጥ እዛ አካባቢ ላይ ቀውስ እንዲፈጠር የሚያደርጉ አካላቶች አሉ። የኮንሶና የጋርዱላ ዞኖች አስተዳደር አካላት የተፈጠረውን የፀጥታ ችግር በጋራ ለመፍታት እየተነጋገሩ ነው ያሉት አስተዳዳሪው አቶ ብርሃኑም የየትኛውም ብሔረሰብ ተወላጅ ቢሆን በሽብር ድርጊት ከተሳተፈም በሕግ ተጠያቂ እንደሚደረግ ተናግሯል። ቀውስ ለመፍጠር በኮንሶ በኩልም በእኛ በኩልም የምሳተፍ አካል ካለ እኛ ለማስታየቅ ወደኋላ አንልም። ነገር ግን ተጨባጭ የሆነ መረጃ መሬት ላይ የተገመገመ በኮንዞ ዞን አመራር በኩል እንደዚህ አልመጣልኝም። አካባቢው እንዴት በጋራ የሚያል ቀውሱን እንዴት በጋራ የሚፍታ በዛ በኩል የምሳተፍ አካል እንዳይኖር እንዴት ትተላክራላችሁ እና የሚተናቅሉ አካላት ወይ ደግሞ ንብረት የተዘረፉ ሰዎች ንብረት እንዳያሸሹ በእናንተ በኩል መዝመር ስጉ፣ በእናንተ በኩል ያለውን ተቆጣጠሩ ሰው ደግሞ እንዳይጠቃቀላቀም ተከላከሉ እና በጋራ ቀውሱን እናረኝ የሚል የኮንሶ አመራር ከነጋር ኮሚኒኬት አደረጋል። ዛሬ እንኳን በሁለት በላይ ተደዋ ውለናል። የአሜሪካ ድምፅ ያነጋገራቸው በደህንነት ስጋት ስማቸው እንዲጠቀስ አልፈልጉና ድምጻቸውም እንዲቀየረ ጠየቁን። የሰገነ ከተማ ነዋሪም ካለፈው ሳምንት ቅዳሜ ጀምሮ በድንገት የተፈጸመ ነው ባሉት ጥቃት በሰውና ንብረት ላይ ከፍተኛ ጉዳት መደረሱን ተናግረዋል። ቅዳሜ የጀመረው ቶክስ ይሁዱ ቀጥሎ ይሁዱ ቀኑን ሙሉ ቶክስ በነበረበት ጊዜ የአካባቢው ፖሊሲና ንጹሀን የመንግስት ሰራተኛና የአካባቢው ነዋሪዎች ታግቶ በገበባ ውስጥ ገብቶ በአስቸጋሪ ሁኔታ ውስጥ ነበር የቆዩ የዛ ኋላ ያው የመንግስት ሀይል በሚዲያና በተለያዩ መንገዶች ጥሪ ቢደረግላቸውም ያው ዛሬ ነው እንግዲህ ቅለቅ አካባቢው ላይ ደርሶ ስቲል አሁን አስክሬንም ጭምር ዙሪያችን ለሰው ሕይወት እንደጠፋም ማወቅ አልተቻለም። አስክሬንም መነሳት አልተቻለም። ፈይሳ ጉያሉ የተባሉ የሰገነ ከተማ ነዋሪም በጥቃቱ የሞቱ ሰዎችና አስክሬን ለሁለት ቀናት ማንሳት አለመቻላቸውን ገልጿል። ትናንት ሰኞ ምሽት የተኩስ ድምፅ እንደሰሙና ጥቃቱም አሁንም መቀጠሉን የጠቆሙት አቶ ፋይሳም ለክልሉ አስተዳደርና ለፌደራል መንግስት የድረሱልን ጥሪ አቅርበዋል። ሰኞ ጠዋት እየተወከሱ እየተወከሱ አሁን ህዝብ እንዲሰፈሩ ስልም እንትን የጤና ይ የሰገን ከተማ የኮንሶም ድራሼ አሌም ቡርጅና አማሮ ልዩ ወረዳዎችን በስሩ ይዞም በ2003 ዓ ም የተደራጀና የኮንሶ ወረዳ ዞን ሆኖ ከተደራጀ በኋላም በ2011 ዓ ም መንግሥታዊ ለውጥ ተከትሎ የፈረሰው የሰገን አካባቢ ህዝቦች ዞን ማዕከል ነበረ ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም